በአማራ ክልል ሀዊ ብሔረሰብ አስተዳደር ጃዊ ወረዳ ፈንድቃ ከተማ ጣና በለስ የስኳር ልማት ፕሮጀክት ሰራተኞች ሁለት ጥቃት ተፈጽሞ ሶስት ሰዎች ከተገደሉና ሌላ አንድ ሰው ላይ ከባድ ጉዳት ከደረሰ በኋላ መንግስትና ለደህንነታቸው የሰጉ ምስክሮች ተናገሩ። ህይወታችን አደጋ ላይ ስለሆነ የሚመለከተው አካል ከስፍራው ያስወጣን ሲሉ በቦታው የሚገኙ የትግራይ ተወላጆች ተማጸኑ። በትናንትናው ዕለት የትግራይ ክልላዊ መንግስት ጥቃቱን በማውገዝ አጥፊዎች ህግ ፊት እንዲቀርቡ ለፌዴራል መንግስትና ለክልሉ ጥሪ ማቅረቡ ይታወሳል። የአማራ ክልል መንግስት ሁኔታውን የሚያጣራ ቡድን ልኮ ተጠርጣሪዎቹ በቁጥጥር ስር እንዲውሉ ማድረጉን የአማራ ክልል መንግስት ቃል አቀባይ በፌስቡክ ገጻቸው አስፍረዋል። የትግርኛ ባልደረባችን ገብረ ገብረ መድኅን አጠናቅሮታል። ትዝታ በላቸው ታቀርበዋለች። ግጭቱ የደረሰው እሁድ ለት እንደሆነ የሚናገሩ የጣና በለስ የስኳር ልማት ፕሮጀክት ሰራተኞች ለደህንነታቸው ከፍተኛ ስጋት ስላላቸው ስማቸውን መግለጽ አልፈለጉም። ችግሩ የቆየ ቢሆንም ከሳምንት አስቀድሞ የቀድሞውን የሀገሪቱ ጠቅላይ ሚኒስትር መለስ ዜናዊ ሀውልት ማፍረሳቸውን የገለጸ አንድ ሰራተኛ ጥቃቱ ወደ እነሱ እንደማይዛመት ገምተው እንደነበር ያስረዳል የሰልፍ ዋና መፈክር ሀውልቱ ይፍረስና የሰልፉ ዋና መፈክር ሀውልቱ ይፍረስ ያለንበትም ፕሮጀክትም ስም መለስ ጠቅላይ ሰፈር ስለሚባል ሀውልቱ እንዲፈርስና ስሙ እንዲቀየር በማለት ተቃውሞ ሀውልቱን አፈረሱት የትግራይ ተወላጆችም ይውጡልን የሚሉ ነበሩ፣ ግን ወደ እኛ ሳይደርሱ ሀውልቱን አፍርሰው ሄዱ። ይህ ሁኔታ ካለፈ በኋላ ሀገር ሰላም ነው ብለን ተቀምጠን ሳለ መነሻውን በማናውቀው ምክንያት ከትላንት ወዲያ እሁድ ሐምሌ ሀያ ሁለት ከቀኑ ስድስት ሰዓት አካባቢ ብሔር እየለዩ እኛም ማጥቃት ጀመሩ ይላል የአይን ምስክሩ። ሶስት ሰዎችም በድንጋይ ቀጥቅጠው ገደሏቸው። አገዳደሉ እጅግ የሚዘገንን ነበር። እኔ በሕይወቴ እንደዚህ አይነት ሰቅጣጭ ግድያ አይቼ አላውቅም። በአሁኑ ሰዓት በከፍተኛ ስጋት እንደሚገኙ ገልጸው፣ ከአካባቢው ለመውጣት ከፍተኛ ፍላጎት እንዳላቸው አስረድተዋል። አሁን የእኛ ጥያቄ ሥራው ይቅርብን እንሂድ ነው የምንለው። ምንም የምንፈልገው ነገር የለም። መንገዱ ተዘግቶብን ነው ያለን። እኛ ወደ ትውልድ ክልላችን መሄድ ብቻ ነው የምንፈልገው። አሁንም የሚመለከተው አካል እንዲያውቅልን የምንፈልገው ከዚህ እንዲያስወጡን ነው። ከዛ በደረስንበት ሰርተን እንበላለን። የትግርኛ ክፍል ባልደረባችን ገብረ ገብረ መድን ያነጋገረው ሌላው የአይን ምስክር ደግሞ ችግር እንዳይደርስባቸው ከፍተኛ ስጋት አለን ይላል። ምሳቶም ከዓ ሬሳቸውን የሚቀበሉ ቤተሰቦች አንድ ነገር ቢፈጥሩ እኛ ከዚህ መውጫ አይኖረንም። አሁን እኛ በአደገኛ አካባቢ ውስጥ ስላለን ህይወታችን አስጊ ሁኔታ ላይ ነው የሚገኘው። ስለዚህ የትግራይ ክልላዊ መንግስት እንደ ወገን ስለማያየን፣ እኛ ወገን አልባ ሆነናል። ስለዚህ በእናንተ በኩል የምትተባበሩ ነገር ካለ ጥሩ ነበር። የፕሮጀክቱ ስራ አስኪያጅ መጥተው እንዲረጋጉ እንደነገሯቸውና ከመንግስት በኩል ግን መጥቶ ለማረጋጋት ይሁን ለማነጋገር የሞከረ እንደሌለ ተናግረዋል። ትላንት ሰኞ ድርጊቱን በማውገዝ መግለጫ ያወጣው የትግራይ ክልላዊ መንግስት የፌዴራል መንግስትና የአማራ ክልል መንግስት በድርጊቱ የተሳተፉ አካላት ወደ ሕግ በማቅረብ አስተማሪ እርምጃ እንዲወሰድ ጥሪ አቅርበዋል። የአማራ ክልል መንግስት ቃል አቀባይ አቶ ንጉሱ ጥላሁን በፌስቡክ ባሰፈሩት መረጃ የክልላቸው መንግስት ብሔርን መሰረት ያደረገ ጥቃትን እንደማይታገስና እጅጉን እንደሚያወግዝ በመግለጽ የደረሰውን ጉዳይ የሚያጣራ ቡድን ወደ አካባቢ መላኩን፣ ወደ ቦታው የተሰማራው ቡድን ተጠርጣሪዎች በቁጥጥር ስር እንዲውሉ አድርጓል ብሏል። በቁጥጥር ስር ስለዋሉ ተጠርጣሪዎችና ማንነት ብዛት የተገለጸ ነገር የለም። በኢትዮጵያ ብሔርና ሃይማኖት ላይ ያነጣጠሩ ጥቃቶች በቅርብ አመታት ተበራክተው በሚሊዮን የሚቆጠሩ ዜጎች በአማራ ኦሮሚያ፣ ሶማሌ ክልል ደቡብና ሌሎች አካባቢዎች ተሰደዋል። በተለያዩ አካባቢዎች የሚኖሩ የትግራይ የአማራ፣ ኦሮሞ፣ ሶማሌ፣ ሲዳማ፣ ወላይታ፣ ሌሎችም እንዲሁ ከማንነት ጋር በተያያዘ ጥቃት ደርሶባቸውና ለደህንነታቸው ሰግተው ተፈናቅለዋል። በግጭቶቹ በርካታ ሰዎች ሞተዋል፣ ቆስለዋል። የኢትዮጵያው ጠቅላይ ሚኒስትር አቢይ አህመድ ከአሁን በፊት ባደረጉት ንግግር ዘርና ሃይማኖትን መሰረት በማድረግ ስለሚደርሱ ጥቃቶች ቀጣዩን መናገራቸው አይዘነጋም። ዋናው ጉዳይ ወላይታ ላይም ባሌ ላይም ጭናክሰል ላይም ሰዎች እዚህና እዚያ ይሞታሉ። ሰው መሞት መቆም አለበት። ኢትዮጵያ ውስጥ ወላይታም ይሁን ጉራጌም ይሁን ስልጤም ይሁን ሐረሪም ይሁን ሰው ሰው ነው። ሰው ደግሞ ክቡር ነው ብለን እንመን እያል ስለሆነ በዚያ ማዕቀፍ ቢታይ ጥሩ ነው። በዚህ ጨርሻለሁ። ግን የመጨረሻ መልእክቴ እባካችሁ ልባችሁን አስፎ በደል አትቁጠሩ። አንድ ሺህ አንድ በደል ኢትዮጵያ ውስጥ አለ። እሱን ከቆጠር አንዱ ጠያቂ እንዳለው ሂሳብ ማዋረድ አይቻልም? የቱን ታወራርዳለህ አንዱ አባቱ የለም፣ አንዱ እግሩ የለም፣ አንዱ አይኑ የለም። አይን በምን ይወራረደው አባት በምን ይወራረዳል ገለህ እሱ ትተን ፋይል ዘግተን ወደፊት ለመሄድ ልባችንን እናስፋ። ምክንያቱም ኦልሞስት ፎር ሴንቸሪ ኪሳራ ውስጥ ነበር እና በፍጥነት ቢያንስ በልቶ የሚያደር ህዝብ ለመፍጠር ወደዛ ብንሄድ ጥሩ ነው። የዓለም አቀፍ የሰብአዊ መብት ድርጅቶች የኢትዮጵያ መንግስት የዜጎቹን ደህንነት ለማስጠበቅ መስራት አለበት ሲሉ ዘገባዎች ማውጣታቸው ይታወሳል።